ለጥያቄው መልስ የዛሬ የጥያቄው መልስ እንግዶቻችን የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነትና የኢትዮጵያውያን ዴሞክራሲያዊ ፓርቲ ወይም ኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ናቸው። ኢዴፓ የብሔራዊ ምክር ቤቱ አባልና የምርጫ ሥነ ምግባር የሚባለውንም ደንብ የፈረመ ፓርቲ ሲሆን ሰማያዊ ፓርቲ ደግሞ አባልም አይደለም፣ የሥነ ምግባር ደንቡንም አልፈረመም። ሁለቱ መሪዎች ለወሰዷቸው እርምጃዎች የየፓርቲያቸውን ምክንያት ያብራራሉ። ያወያየቻቸው ትዝታ ብላቸው ነች። በጣም አመሰግናለሁ። እንግዲህ ሁለታችሁንም ሰሞኑን ስናስተዋውቅ እንደነበረው የብሔራዊ ምክር ቤቱ አባል መሆን ያለ መሆን ወይንም የምርጫ ሥነ ምግባር ሕጉን መፈረም ያለ መፈረም በፓርቲዎች ላይ ያለው አንደምታ ምንድን ነው? በፓርቲዎቹ የምርጫ ውድድር ላይስ ልዩነት ይፈጥራል ወይ? የሚል ጥያቄ ነው ማንሳት የፈለግነው እና እስቲ መጀመሪያ ዶክተር ጫኔ ከበደ የምክር ቤቱም አባል እንደመሆኑ የስነ ምግባር ህጉንም የፈረሙ እንደመሆኑ በእነዚህ ሁለት ጉዳዮች ላይ ማብራሪያ ይስጡን። መጀመሪያ አመሰግናለሁ። በእኛ በኩል እንዳልሽው የምርጫ ስነ ምግባር ደንቡ በአዋጅ ደረጃ መውጣቱ ይታወቃል። በአዋጅ ደረጃ ከወጣ ህግ ሆኗል። ሁሉንም የፖለቲካ ፓርቲዎች ገዢ የሚያደርግ ህግ ነው የሚሆነው። ነገር ግን የምርጫ ስነ ምግባር ደንቡ ተፈጻሚ የሆን ዘንድ በፖለቲካ ፓርቲዎች የጋራ ስምምነት መሰረት አካሄድ እና ሂደቱን ለመቆጣጠር የሚያስችል ውስጣዊ ደንብ ወጥቶለት ፍላጎት ያላቸው ፓርቲዎች ፈርመዋል። ፍላጎት የሌላቸው ፓርቲዎች ቅድመ ሁኔታዎችን እያቀረቡ ለመፈረም ዝግጁ አልነበሩም። ስለዚህ የእኛ ፓርቲ በወቅቱ በዚህ ጉዳይ ላይ የምርጫ ስነ ምግባር ደንቡ መሰረታዊ መርሁ በመርህ ደረጃ ተቀባይነት ያለው እና ዓለም አቀፍ ይዘት ያላቸው የሰብአዊ መብት ድንጋጆችን ያካተተ ዓለም አቀፍ ይዘት ያለው የምርጫ ስርዓት እንዲኖር የሚያግዝ በመሆኑ ከማርቀቅም ከማጽደቅም ጀምሮ ፓርቲያችን ንቁ ተሳትፎ አድርጎ የጸደቀ የሥነ ምግባር ደንብ ነው። ሁሉንም ፓርቲዎች ገዢ የሚያደርግ ነው። በምርጫውም ላይ ተጽዕኖ የሚፈጥር ነገር አይነት አይደለም። ምርጫ ቦርድ እንዲሁም የፍትህ አካላትና ሌሎችም መንግስታዊ መዋቅር ጋር የተገናኙ አካላት በሙሉ ገለልተኛ የሚያደርግ ህግ ነው። ስለዚህ በዚህ ጣልቃ ቢገቡ በህግ የሚጠየቁ መሆኑን አብስሮ የሚገልጽ በመሆኑ ጠቀሜታው በጣም የጎላ ነው በእኛ በኩል። አመሰግናለሁ። እንግዲህ ኢንጂነር ይልቃል ጌትነት በሊቀመንበርነት የሚመሩት ሰማያዊ ፓርቲ የዚህ የፖለቲካ ፓርቲዎች የጋራ ምክር ቤትም አባል አይደለም። የስነ ምግባር ደንቡንም አልፈረመም። ለምን ኢንጂነር ይልቃል? ሁለቱም የሚሆኑት በፓርቲዎቹ ሙሉ ፍቃድ እንጂ በሌላ ፓርቲ አስገዳጅነት ወይም ይህንን ህግ መፈረምና ለመፈረም የሚጠይቅ አገራዊ ህግ የለም። ይህንን ግልጽ ለማድረግ ይህ የስነ ምግባር አዋጅ አዋጅ ሆኖ ከወጣ በኋላ ይህን ፈርሙ ያናት ፈርሙ የሚባል ነገር የለም። በሀገር ደረጃ ብናምንበትም ባናምንበትም በፓርላማ ጸድቆ በህጋዎች መልኩ ህጉ ነዋል። ህግ ከሆነ በኋላ ደግሞ በማናምንባቸውና ህገ መንግስቱን ይጽሳሉ የሚባሉ ህጎች ሁሉ ህጉ ነው ሲወጡ ፈርሙ አትፈርሙ አንባልም። ኢህአዴግ ከገባ ጀምሮ ከአንድ ሺህ አካባቢ የሚጠጉ ህጎች ወጥተዋል። እነዛን ሁሉ አልፈረምንም እንድንፈርምም አንጠየቅም። ስለዚህ ይህንን ህግ ለብቻ በተለየ ሁኔታ ፈርሙ አትፈርሙ የሚል ምንም አይነት አስገዳጅ የሆነ ህግ በአገር ደረጃ የለም። ሁለተኛ የጋራ ምክር ቤትም ለማቋቋም ከተፈለገ ፓርቲዎች በራሳቸው ተስማምተው፣ ተግባብተው፣ ወደው በዛ ሂደት ውስጥ መሳተፍ ለዲሞክራሲ ግንባታው ይጠቅማል አይጠቅምም ብለው መዝ ነው የሚያደርጉት እንጂ እዚህ ምክር ቤት ውስጥ ካልገባህ ይህን አልሰጥህም እዚህ ምክር ቤት ውስጥ ካልገባህ ይህን ታደርጋለህ የሚለውም እንዲሁ በፖለቲካ የተነቃቃና የህግ መሰረት የሌለው ስለሆነ፣ ብዙዎቹም በአብዛኛው በግልጽ ስንነጋገር በፓርቲዎች የጋራ ምክር ቤት የሚባለው ውስጥ የሚገኙት አብዛኞቹ ከኢህአዴግ ገንዘብ የሚሰጣቸው ናቸው። ከመንግስት ሳይሆን ከኢህአዴግ እና ይሄ ደግሞ ከአንድ ፓርቲ ገንዘብ ተቀብሎ ሌላ ፓርቲ ያሸንፈዋል ከአንድ ፓርቲ ሌላ ገንዘብ የተቀበለ ፓርቲ በራሱ ነጻና የራሱ ሉዓላዊነት ያለው ነው ብለን ስለማናስብ ኢህአዴግ ገንዘብ የሚሰጣቸው የሚሰጣቸውና በሌላ አነጋገር ደግሞ በልዩ ሁኔታ ፈርጆ የሚታገላቸው እና ያላቸው መብቶች ሁሉ አስተዳደራዊ በሆነ የሚጋፋቸው ነገሮች በጋራ መስራታቸው የመቻቻል ፖለቲካን የሚያመጣ ሳይሆን በምንም አይነት እኩልነትና ነጻነትን ያሳተፈ ስላይደለ በዛ ውስጥ አንሳተፍም ማለት ነው። እንግዲህ ይህን ገንዘብ ይሰጣል ስል መንግስት አለመሆኑ እንዲታወቅልኝ ይፈልጋለሁ። ኢህአዲግ የሚባለው ፓርቲ ነው ለእነዚህ ፓርቲዎች ገንዘብ የሚሰጣቸው ማለት ነው። ተቂሱ ከኢህአዲግ ማለት ነው። ኢንጂነር ይልቃል ይህንን የስነ ምግባር ደንቡን መፈረም ያለ መፈረም ወይንም የፖለቲካ ፓርቲዎች ምክር ቤት አባል መሆን ያለመሆን መብታችሁ እንደ ተጠበቀ ሆኖ ከዚህ አሁን ኢህአዴግ አባል ለሆኑ ፓርቲዎች ገንዘብ ይሰጣል ካሉት ሌላ ሰማያዊ ፓርቲ የተቃወመበት ምክንያት አለ። በተጨማሪ ቢያስረዱ ምንድን ነው? አንደኛ እነዛን ገንዘብ ከመስጠት አልፎ እነዚህኞችን ፓርቲዎች ደግሞ አለመፈረማቸውን እንደ ልዩ ህገ ወጥነትና ለአገር የማይጠቅሙና እንደውም አሸባሪ አድርጎም ይፈርጀናል። እኛ ፓርቲዎች አሁን አለመፈረማችንን እንደ መብት ሳይሆን ድርድር ወይም አንድ ነገር ተነጋገሩ ተብሎ ኢህአዴግ በሚጠየቅበት ጊዜ በጋራ ጉዳዮች የስነ ምግባር ደንቡን ካልፈረሙ ብሎ እንደ ቅድመ ሁኔታ ያስቀምጠዋል። ወይም በጋራ ምክር ቤት ውስጥ ካልመጡ ይልና ያቀርባል። እና ይሄ አሁን በመንግስት ደረጃም ሆነ በፓርቲ ደረጃ ይሄንን እንደ ቅድመ ሁኔታ ማስቀመጥ ማለት ውይይት አለመፈለግና ወዳጅና ጠላት ብሎ የመፈረጅ አይነት ነው። ከዛ በተረፈ ደግሞ በእነዚህ ኞቹን ፓርቲዎች በልዩ ሁኔታ በእንቅስቃሴያችንም በሂደታችንም ውስጥ እንግዲህ በጀት ከኪስ ከተመደበለት በሌላ መንገድ ደግሞ ሌሎች ሁኔታዎች ሁሉ እንደሚመቻችው ምንም ጥርጥር የለውም። ይሄ በራሱ ራሱ አስረጂ ነገር ነው። እጩዎቻችን ይሰረዛሉ። ሰበብ አስባብ እየተፈጠረ ጋራ ምክር ቤት ውጭ ያሉ ፓርቲዎችን በአንድ ወይም በሌላ መንገድ በተገኘ ሁሉ የማዳከሙ ነገር እና በጠላትነት የማየቱ ነገርም በገዢ ፓርቲ ውስጥ በግልጽ የሚታይ ነገር ነው ማለት ነው። እሺ ወደ ኢትዮጵያ ዲሞክራሲያውያን ፓርቲ ፕሬዝደንት ዶክተር ጫኔ ከበደ ልመለስ እና ኢንጂነር ይልቃል፣ በዚህ የፖለቲካ ፓርቲዎች የምክር ቤት አባል ለሆኑ ፓርቲዎች ገንዘብ ይሰጣል ብለዋል። በዚህ ላይ የሚሰጡት መልስ አለ? የጋራ ምክር ቤት አባል በግድ ሆኑ የሚል እንትንም የለውም ህጉም አስገዳጅ አይደለም። ነገር ግን ይሄ ለፖለቲካ መግባባትና መቻቻል በተለይ ገዢውን ፓርቲ አምስት ዓመት ሙሉ ከምርጫ ክርክር ወቅት ውጪ ይሄ የጋራ ምክር ቤት በመፈጠሩ ገዢ ፓርቲ ጋር ተገናኝተን ሀሳባችንን በመለዋወጥ የደበዘዘውን የፖለቲካ ምህዳር ልናሰፋበት የምንችለበትን መድረክ እየፈጠርን ነው ያለ ነው። ተግዳሮቶች የሉትም ለማለት አይደለም። ነገር ግን የዚህ ገንዘብ እንትኑ በምርጫ ህጉ ላይ የተወሰነ ነው። መንግስት ይደጉማል ነው የሚለው። ስለዚህ በምርጫ ህጉ ላይ የወጣውን ተግባራዊ የማድረግ ስራ ነው የሚታ የታየኝ እንጂ ገዢው ፓርቲ ለተቃዋሚ ፓርቲዎች ገንዘብ ይሰጣል የሚለው ብዙም የምቀበለው አይነት አይደለም። ምናልባት ገንዘቡን የወሰዱትንም የፖለቲካ ፓርቲዎች ፍጹም የሆነ የገዢው ፓርቲ ጥገኛ አድርጎ የመፈረጅ ሁኔታዎች ሲታዩ የቆዩበት ሂደት ነው እና ይሄ መታረም ያለበት ሰፊ ይመስለኛል። ዶክተር ጫኔ፣ ከኢህአደግ በምርጫው ከሚወዳደር ሌላው ፓርቲ ገንዘብ መቀበል የሌሎች ፓርቲዎች ሁኔታ ላይ ጫና አይኖረውም ወይ? ከመንግስት ሳይሆን ከኢህአደግ ገንዘብ መቀበል ኢንጂነር ይልቃል እንዳሉት ማለቴ ነው። ትክክል ነው። በምርጫ አዋጁ ህግ መሰረት ይሄ የመንግስት ድጎማ የሚለው የግድ የጋራ ምክር ቤት አባል ካልሆኑ የሚለው የመንግስት ማካሄድ በእኛ በኩል ችግር ያለበት አካሄድ ነው በመስሎ የሚታየን። ነገር ግን የጋራ ምክር ቤት አባላት የሚሆኑትም በዚሁ የገንዘብ የመከፋፈል ሂደቱ ውስጥ የሚሳተፉበት የራሳቸው የአሰራር ስልት አለ። ቀመር ወጥቶለት በዛ መሰረት ነው እንግዲህ። እና አብዛኛውን ገንዘብ ያው በዚሁ ፓርቲ አብላጫውን የፓርላማ ወንበር ይዞ የሄደበት ሁኔታ የተፈጠረበት ሂደት ተከስቷል፣ በአንድ ወቅት በተለይ ምርጫ ሁለት ሺ ሁለትን ተከትሎ ከዚህ አንጻር ሲታይ የተቃዋሚ ፓርቲዎች የሚያገኙት ድርሻ በጣም አነስተኛ ነው እና አሁንም ያንን አነስተኛ ድርሻ ነው ወሰድን የምንለው። ወይዘሮ ትዝታ አቤት። አሁን መስፈርቱን ብናምንበትም ባናምንበትም በምርጫ ቦርድ በኩል መስፈርት ወጥቶ ያ መስፈርትም ራሱን የቻለ በጣም ብዙ ችግር ያለበት ቢሆንም ለተቃዋሚዎችም ለኢህአዴግም ገንዘብ በድ ጎማ መልክ ለፓርቲዎች የሚሰጠው ነገር አለ። ያንን አላልኩም። ምን ያሁን ኢህአዴግ ያንን ገንዘብ ከተቀበለ በኋላ ኢህአዴግ እንደ ድርጅት የዶክተር ጫኔን ዴፋን ጨምሮ ገንዘብ የሚሰጣቸው ድርጅቶች አሉ፣ ተቀብለዋል። በይፋ ቦርዱም የሚያውቀው ነገር ነው። ይሄንን ማድረጉን ቦርዱም ያምናል፣ ኢህአዴግም ያምናል። ዶክተር ጫኔ ይሄንን ነገር በግልጽ ማመን አለባቸው። ይሄ የአደባባይ ስራ ነው፣ የፖለቲካ ስራ ስለሆነ ከኢህአዴግ ገንዘብ ይቀበላሉ። በግልጽ መታወቅ አለበት፣ ከመንግስት አይደለም። ባጭሩ ዶክተር ጫኔ የሚመልሱት ካለ እሱን ልውሰድ እና ወደ ሌላ ነጥብ እንሂድ። የዚህ የገንዘብ ነገር ተባለ ነው በእርግጠኝነት መረጃው ካላቸው በሌላ ጊዜ ልቀበላቸው እችላለሁ። ነገር ግን የተቃዋሚ ፓርቲዎችን የእኔን ድርሻ እኔ ነኝ የሰጠኋቸው ብሎ ኢህአዴግ ራሱ አውጆ ከሆነ ያንን ማረጋገጫ እፈልጋለሁ። ሩሩ አልተቀበልንም ነው የሚሉት። ገንዘብ ተቀብለናል። የተቀበልነው በምርጫ ቦርድ ጋር በመንግስት በኩል የደረሰንን ድርሻ ነው እያልኩ ያለሁት። ክቡራትና ክቡራን አድማጮች ለጥያቄው መልስ ይቀጥላል። ተከታተሉን፣ እንጋብዛለን። እንግዶቻችን የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነትና የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዚደንት ዶክተር ጫኔ ከበደ ናቸው። ያወያየቻቸው ትዝታ ብላቸው ናት። የሚቀጥለው ክፍል አሁን በአድማጭ አድማጭ ጥያቄ ይጀምራል። ገረሱ ነኝ ከሜኒሶታ ነው ምደውለው ዛሬ አንድ አመት በኩል ገደማ ወያኔ ሀያደግ ምርጫውን አስመልክቶ በሚስጥር ወይም በዝግ ባደረገው ስብሰባ ምን ማድረግ አለብን በዛ በቅንጅት ጊዜ የተከናነብነውን ሀፍረት አሁንም እንዳንከናነብ በሚል ባደረገው ስብሰባ ቻሌንጅ ያደረጉኛል የሚላቸውን ጋዜጠኞችን፣ ፓርቲዎችን ከመንገድ ውጭ ማስወጣት እንደሆነ አምኖበት ያንን ስራውን ሰርቷል። ማለት በነነጋዱ ፊሳ ቀኝ አዝማችነት ወይም አዝማችነት ማለት ነው። ዛሬ ፓርቲ ስነ ምግባር ተፈረመ አልተፈረመ የሚለው ነገር ይህን ያህል ለውጥ የሚያመጣ ነገር አይደለም። ወያኔ እንደሆነ ህዝቡን እንደማያውቅ አድርጎ እንደማይነቃ አድርጎ እንደሚቆጥረው፣ ህዝቡ ግን በሚገባ ወያኔ ባህሪ ተረርቶታል። ትግሉንም ወደ አንድ አቅጣጫ እያጠቃለለው እየሄደ ነው። ስለዚህ ፓርቲ ስነ ምግባር ተፈረመ አልተፈረመ ለፓርቲዎቹ ምንም የሰጠው ጠቀሜታ እንደሌለ እናውቃለን። ይሄ በዓለም ዙሪያ ለማጭበርበር የሚጠቀምበት ስልት መሆኑ ነው። ስለዚህ እኔ በዚህ ላይ ምን እንደሚሉ አላውቅም። እኔ ጥያቄ ይህን ይመስላል። አመሰግናለሁ። ዶክተር ጫኔ ከበደ የኢዴፓ ፕሬዚደንት፣ በዚህ ላይ እስቲ አስተያየቶን ቢሰጡን። ትክክል ነው። እንግዲህ ሰላማዊ ትግል አንዱ ፈታኝ የሚሆነው እዚህ ላይ ነው። ሌሎችንም ሀሳብ ልዩነት አክብሮ መጓዝን ይጠይቃል። የትግል ስልትም ያን ያህል በረቀቀ መንገድ ከገዢው ፓርቲ ባልተናነሰ መንገድ ስትራቴጂ ነድፎ መሄድን ይጠይቃል። ከዚህ አንጻር ግን ገና ይህንን ያደርገናል፣ ያፈርሰናል፣ ወይም ደግሞ ያስረናል፣ ያቀጭጨናል ብለን ፈርተን ወደ ኋላ ያልንበትም ጊዜም የለም። እሳቸው እንደጠቀሱት ከምርጫ ዘጠና ሰባት ጀምሮ አጠቃላይ የፖለቲካ ምህዳሩ የጠበበበት ሂደት ታይቷል። አጠቃላይ ህጎች የወጡበትም ማሰሪያ ህጎች የወጡበትም ሂደት ታይቷል። እነዚህ ሁሉ ስልጣኑን የሚጋፉ ኃይሎችን በሙሉ የሚገታበት መንገድ ነው። ስልጣኔን ይጋሩኛል ያላቸውን ከሀገርም የሚያሰደድበትንም እዚህም የሚያፈራረስበትንም ስትራቴጂ ነድፎ ነው የሚጓዘው። ከዚህ አንጻር የእኛ የፖለቲካ ፓርቲ አንዱ የትግል ስልቱ እንዲህ አይነት ማያሰሩ ህጎች የማያሰሩ ጋር ለገዢ ፓርቲ መንገድ ነው። ይህንንም የምንነግርበት መንገድ ይኸው የጋራ ምክር ቤቱ ፊት ለፊት ተገናኝተን በፖለቲካው ላይ ያለው አንደምታ ህዝቡ የተጎዳ መሆኑ፣ እየተሸማቀቀ እየተሳደደ መሆኑ፣ ከሀገር እየወጣ መሆኑ ከሀገሪቱ የኢኮኖሚ እድገት አደገ የሚባለው መመዘኛው መስፈርቱ የኢትዮጵያ ህዝብ ወደ መካከለኛ ገቢ የሚያሸጋግር ስልት መነደፉ ሲሆን ነው ብቻ ነው ብያን እየተሟገስን ነው ያለ ነው። ስለዚህ ይህ አይነት ችግር ባይኖርማ ትግልም ከ በመጀመሪያውኑ ባላስፈለገን ነበር። ከዚያ አንጻር ነው እኛ የምናየው ይህንን የጋራ ምክር ቤቱን። እሺ፣ አመሰግናለሁ ኢንጂነር ይልቃል የሰማያዊ ፓርቲ ሊቀመንበር። የሚመልሱልኝ አንድ በኢሜል ደግሞ የመጣልን ጥያቄ አለ ከአቶ ግዛቸው አበበ። ምን ይላል? ምርጫ በመጣ ቁጥር ገዢው ቡድን የስነ ምግባር ደንብ፣ የትብብር መድረክ ወዘተ እያለ ከተቃዋሚዎች ጋር መፈራረምን፣ የመነጋገሪያ አጀንዳዎችን መወሰንን፣ የክርክር መድረኮችን በጓዳ በቅንፍ ህዝብ በሌለበት ቦታና የቀጥታ ስርጭት በሌለበት ሁኔታ ውስጥ ያካሂዳል። አንደኛ እነዚህ ነገሮች ኢትዮጵያ ውስጥ በምርጫ ለውጥ ለማምጣት በቅንፍ መንግስት ለመቀየር የሚያስችል መድረክ መኖሩን የሚያሳዩ ናቸው ወይ ወይም ገዢው ቡድን እውነተኛውን የህዝብ ድምፅ ወሳኝነትን የሚያረጋግጥ የምርጫ መድረክ አመቻችቷል ብለው ያምናል ወይ? መድረኩ ከሌለ ይህን መድረክ ለማግኘት ስንት ዓመት እንጠብቅ ይላሉ። አቶ ግዛቸው አበበ ኢንጂነር ይልቃል አላመቻቸም የለም ነው እንዲህ አይነቱ ውይይቶችስ በጓዳ የሚደረጉ ውጤት ያመጣሉ ወይ ከተባለም እንደዚሁ ውጣ አያመጡም ነው በግልጽ አነጋገር ምክንያቱም ፖለቲካ በመሰረቱ የህዝብ ነው የአደባባይ ስራ ነው ዲሞክራሲም ከተባለ ለህዝብ ከህዝብ በህዝብ የተመረጠ ማለት ነው እና መነሻውም መድረሻውም ህዝብ የሆነን የአደባባይ ስራ በድብቅና በሚስጥር ማድረግ የትም እንደማያራምድና እንደውም ለጥርጣሬና በህዝብ ላይ አመኔታንም ለማሳጣት የሚዳርግ ነገር ነው ብዬ ነው ማምነው በተግባርም የታየው ይሄ ይመስለኛል። በዚህ በፓርቲዎች የጋራ ምክር ቤት ውስጥ ላሉ ፓርቲዎች በብዛት ህዝቡ ኢህአዴግ ላስመሳይነቱና ለዓለም አቀፍ እርዳታ ሰጭና በዳሪዎች ለማስመሰልና ለህዝቡ ግንኙነት ስራ የሚጠቀምበት እንጂ የምር ዲሞክራሲን ከህዝብ ለማምጣት አይደለም የሚል በህዝቡ ላይ አስተያየት ስላለ እነዛ ነገሮች ውጤት አላመጡም። አሁን ዶክተር ጫኔ የሚናገሩት ነገር በንግግር ደረጃ ጥሩ ነው። ነገር ግን የኢትዮጵያ ፖለቲካ እየተሸመቀቀና እየተዳከመ ተስፋ እያሳጣን ሄደው ወይስ በጋራ ምክር ቤት ውስጥ በመስራታቸው እሳቸው ተስፋ ያሳየ ነገር አለ? ጋዜጦች ተዘግተዋል። የፖለቲካ መሪዎች እስር ቤት ናቸው። የሃይማኖት ነጻነት የጠየቁ ሰዎች እስከ ዛሬ መልስ አያገኙም። ዜጎች ይፈናቀላሉ። እነዚህ ሁሉ ነገሮች ሲሆኑ፣ አፋኝ አፋኝ አዋጆች ሲወጡ እንደ ተባለው በዚህ በጋራ ምክር ቤት ውስጥ ተመካክረው መልስ ያስገኙን ነገር አለ? ወደፊት ያራመዱት ዲሞክራሲ አለ? ስለዚህ የምር የኢትዮጵያን ሕዝብ ፍላጎት ያሟላ ስለ አይደለም ነው። እዛ ውስጥ የሌለ ነው እንጂ እውነተኛ ክርክር ቢሆን ንግግር ቢሆን ሀሳብ መለዋወጥ ቢሆን ባቻነት እና በአገር ልጅነት መተያየት ቢኖር ከዛ የተለየ የምንፈልገውም ነገር የለንም። የመጀመሪያዎችም ተሰላፊ እንሆን ነበር። ነገር ግን ይሄ ነገር ደግሞ እንዲመጣ ካስፈለግ አሁንም ካገዛዝ መጠበቅ አያስፈልግም። ጊዜውን ለማሳጠር ጠያቂው እንዳሉት ሕዝብ ነው የስልጣን ባለቤት መጠየቅ መብትን አስከብሩልኝ ማለት መብት የሆነውን ነገር ሁሉ አሳልፎ አለመስጠት፣ በፖለቲካ መሳተፍ፣ ገንዘብ ማዋ ማዋጣት ለውጤት መስራት። ያ ከሆነ አገዛዝ እና ጠመንጃ በዓለም ታሪክ ህዝብን አሸንፎ አያውቅም። ስለዚህ ህዝብ የስልጣን ባለቤት ነኝ፣ ህዝብ የአገሬ ባለቤት ነኝ፣ ህዝብ እምወስነው እኔ ነኝ፣ ስልጣን የሰጠሁ ላጭር ጊዜ እኔ ነኝ፣ ይህንን ባበላሸህ ጊዜ አወርዳሃለሁ፣ እቃወመሃለሁ፣ እምቢልሀለሁ ብሎ መቆም ያለበት ህዝብ ነው እንጂ ህዝብ ከተባበረ አምባገነን በታሪክ አሸንፎ ያውቅም የሚል እምነት አለኝ። ዶክተር ጫኔ ምናልባት መመለስ የሚፈልጉት ነጥብ ይኖራል ኢንጂነር ይልቃል ባነሷቸው ነጥቦች ላይ ግን አያይዘው እንዲመልሱልኝ ከአድማጭ የመጣ ጥያቄ አለ እሱንም ላንሳሎት ምን ይላል የምርጫ ህጉን አስመልክቶ ከተቃዋሚዎች አንዳንድ ቅሬታዎች ሲዘነዘሩ ይሰማል እስከ ምርጫ ሁለት ሺህ ሁለት በተደጋጋሚ የሚነሳው የምርጫ ህጉ በተከታታይ በሁለት ምርጫዎች ያልተካፈለ ፓርቲ ይፈርሳል እውቅናውን ይነፈጋል የሚለው ነበር አሁን በምርጫ ሁለት ሺ ሰባት ዋዜማ ላይ ምሬት የተሰማበት ሌላው የህጉ ክፍል በአንድ የምርጫ ጣቢያ ከ12 በላይ ተወዳዳሪዎች የፓርቲዎችና የግል ማለት ነው መቅረብ አይችሉም። ከ12 በላይ ፓርቲዎች ተወዳዳሪዎች ከቀረቡ ስድስቱ ባለፈው ምርጫ ውጤታቸው፣ ሌሎች ስድስት በእጣ ወይም በእድል ለመወዳደር ፍቃድ ያገኛሉ የሚለው ነው ይህን አስመልክቶ ሁለት ጥያቄዎች አሉኝ ይላሉ። አንደኛ ተቃዋሚዎች ህጉን በደንብ ሳያውቁ ነው ወይ የሚወዳደሩት? ጊዜው ደርሶ አንቀጾች እንደ ዱላ ሲመዘዙ ሮሮ የሚያሰማው ህጉን ባለማወቅ ነው ወይስ በተገኘው አጋጣሚ ተቃውሞ ለማሰማት? ሁለተኛ ከላይ ከተጠቀሱት ነጥቦች ውስጥ ሌሎች አሰናካይ አንቀጾች ላለመኖራቸው እርግጠኞች ናችሁ ወይ ይላሉ። ምናልባት የእርስዎን ፓርቲ ላይመለከትም ይችላል። ነገር ግን እንደ አንድ የተቃዋሚ ፓርቲና እንደ አንድ የምርጫ ተወዳዳሪ ስለ እነዚህ ህጎች እርስዎ ምን አስተያየት አሉት? ዶክተር ጫኔ ከበደ። አመሰግናለሁ ወይዘሮ ትዝታ። ጥሩ ጥያቄ ነው። የሚወጡት አዋጆች ሁሉ ሙሉ በሙሉ ተግባራዊ የሚሆኑና ለኢትዮጵያ ህዝብ የሚጠቅሙ ናቸው የሚል እንደምታ የለውም የእኛ ፓርቲ ከዚህ አንጻር የምርጫ ህጉ ክፍተት ያለበት መሆኑን በዚሁ በጋራ ምክር ቤት በኩል ችግር ያለባቸው አንቀጾች በሙሉ ተጠቅሰው ለውይይት ቀርበው በአጀንዳነት ያው በዚሁ ፓርቲ ፍላጎቱን ባለማሳየቱ ምክንያት ውሳኔ ሳያገኙ የቀሩ ናቸው እንጂ በጥናትና በትንተና ላይ የተመሰረተ ጥያቄ ሁሉ አቅርበናል። አሁን ባልሻቸው ነጥቦች ዙሪያ ላይ የምርጫ ህጉ የማያሰራ መሆኑን ወደፊት ለሚያጋጥመን የቀበሌና የወረዳ ምክር ቤት ምርጫ ላይም አሁን በሚገርምሽ ሁኔታ የሚያሳትፍ አይደለም ተቃዋሚዎችን። አንድ ተቃዋሚ ፓርቲ እስከ ሶስት መቶ አባል ነው የምክር ቤት አባል ነው እጩ የሚያቀርበው ይሄ አስራ ሁለት የፖለቲካ ፓርቲዎች እንኳን ይቅረቡ ቢባል ያን ያህል ቁጥር በአንድ ቀበሌ ውስጥ የምታገኝበት ሂደት የለም። ይህ አንቀጽ ፍጹም ስህተት የሆነ እና ማሰሪያ የሆነ ነው። ይህም ሁሉ በማስረጃ ላይ አስደግፈን ያቀረብንበት ሂደት አለ። አሁን የተባለውም እጣ የሚባለውም ዜጎቹን የፖለቲካ ተሳትፎ የሚገድብ ዲሞክራሲያዊ መብትን የሚገድብ መሆኑን ይህንን ማስረግጠን ተናግረናል። ወደፊት እነዚህን ህጎች እድሉን ካገኘንና አሁንም በምክር ቤት ተሳትፎ የሚደረግበት መንገድ ካለ የሌሎች ተቃዋሚዎች ሀይሎችም ተሳትፈውበት ይሄ የሚሻሻልበትን መንገድ ተጽዕኖ መፍጠር የሚቻልበት ያለ ይመስለኛል። ኢንጂነር ይልቃል ፓርቲያችሁ ሰማያዊ ፓርቲ የፖለቲካ ፓርቲዎች ምክር ቤት አባል ያለመሆኑ ወይንም የስነ ምግባር ደንቡ ያለመፈረሙ ለእንደዚህ አይነቱ ህጎች መውጣት አስተዋጽኦ ያደርግ ይሆን? አባል ሆናችሁ በክርክሩ ብትሳተፉ በርከት ያለ የተቃዋሚ ድምጽ የህጉን አሰራር የሚቃወም ከሆነ ለውጥ ያመጣ ይሆን ወይ? ምክንያቱም ፓርቲያችሁ አሁን በዚህ በእጣ የተነሳ የተወሰኑ ውጭዎቻችሁ እንደማይሳተፉ እርሶ ራሶ የምርጫው ተወዳዳሪ እንደማይሆኑ ነው የተገለጸው። እኔ መቼስ ከኢህአዴግ ባህሪ አንጻር እስከ ዛሬ ድረስ ስላላየሁ ቢሆን ደስታዬ ነበር ምኞቴ ነበረ። ነገር ግን እዛ መሳተፉ የሚያመጣው ለውጥ አለ ብዬ አላምንም። ምክንያቱም አልሆነማ እዛ ያሉ ሰዎችን በተግባር የሚያደርጉት እኮ ለኢህአዴግ ይህን አድርግ ያለው እየተወያየ ነው፣ ይሄን እያደረግኩ ነው ከማለት ውጭ ኢህአዴግ ካሰበው ውጭ አንድም ነገር እሱ ከሚፈልገው እና አስቀድሞ ካቀደው ነገር ውጭ እንዲሄድ የማይፈልግ ቁጥጥር አቋም ያለው ከረግራሪዮት አለም በተቀዳይ ፖለቲካ አስተሳሰብ ውስጥ እንኳን ፓርቲዎችን እና ለስልጣን የሚወዳደሩትን አይደለም ሃይማኖቶችን ሳይቀር ሽማግሌዎችን ሳይቀር የኢህአዴግን አታላይነት ይሁንታ ከመስጠት ባለፈ በተግባር የሚያመጣው ነገር አለ ብዬ አላምንም። ታሪክንም እሱ በሚፈልገው አይነት መዘወር የሚፈልግ ፓርቲ እንጂ የምር የሀሳብ ልዩነትን አምኖ የሌሎች ሀሳብም ለሀገር ጠቀሜታ አለው ብሎ አንዳንዴም እየተሸነፈ ሌላ ጊዜም እያሸነፈ ልዩነት ለአገር ውበት እና ለሀሳቦች መጋጨት እና ለፈጠራ ስራ ይጠቅማል የሚል አመለካከት ስለሌለው ሁሉንም ነገር በአብዮታዊ መንገድ የሚመራ ድርጅት ስለሆነ በዛ ደረጃ እስካሁን ድረስ ያየሁት ነገር ስለሌለ የተለየ ተስፋ ይመጣል ብዬ ራሴን በምኞት ማታለል አልፈልግም። የሚመጣም ነገር አለ ብዬ አላምንም። እሺ አመሰግናለሁ። እንግዲህ አንድ ሁለት ጥያቄዎች ይቀሩናል። ላሰማችሁ አንድ ሌላ ጥያቄ ለሁለታችሁም ጥያቄ ይዟል። በተነስትልን ቢሮዎች ሰማያዊ ፓርቲና ኢዴፓን አንዳንድ ጥያቄዎች ለመጠየቅ ፈልጌ ነው የደወርሁት። መጀመሪያው ጥያቄ የሰማያዊ ፓርቲን ነው። ይሄውም ነፃነት ለነጻ ምርጫ የሚለውን እስትራቴጂያቸውን በተመለከተ ነው ጥያቄ። ብልጥ ልጅ እየበላ ያለቅሳል እንደሚባለው ነው ወይስ ሰማያዊ ፓርቲ አምሮ ኢህአዴግን ለመጋፈጥ ነው ይህንን ነጻነት ለነጻ ምርጫ የሚለውን እስትራቴጂ የመረጠው? ይህን የሚጠይቀው ኢህአዴግ ይህንን እስትራቴጂያችሁን እንዳልወደደላችሁ እና ካስፈልገም እርምጃ እንደሚወስድባችሁ ብዙ ምልክቶች እያሳየ ነው እና ይሄንን ለመጋፈጥ ዝግጁ የሆናችሁ ነው ወይ ለማለት ነው። በተጨማሪ የምንጠይቀው ምን ቢሟላላችሁ ወይም ደግሞ ምን ቢጎድልባችሁ ነው ከነጻነት ወይም ምርጫ የሚለው አንዱን የምትመርጡት ሁለቱን አብሮ ከማካሄድ አንዱን ምርጫ የምትመርጡት፣ ምርጫ የማትሳተፉት ምን ቢሆን ነው፣ ነጻነት የሚለውን የምታቆሙት መቼ ነው የሚለውን ነው። ሌላው ለኢዴፓ የምጠይቀው ጥያቄ ኢዴፓ እኔ አስቦ የነበረው ዝቅተኛ ገቢ ያላቸውን ሕዝቦች የሚወክል እና ለእነሱ የቆመ ግራ ዘመን ፖለቲካ ፓርቲ መስሎ ነበር የሚታየኝ። ና እንዴት ና ለምን ነው ሊበራል አይዲዮሎጂ ሊከተል የቻለው? ሶሻል ዲሞክራሲ ወይም ልማታዊ ዲሞክራሲ ሊበልጥ አይቀርበውም ነበር ወይ ነው። እሺ፣ ጠያቂያችንን እናመሰግናለን። ኢንጂነር ይልቃል የመጀመሪያውን ጥያቄ መልሱልን። ጠያቂያችን በተረትና ምሳሌ መልክ ያቀረቡት ነገር ለፖለቲካ የሚሆን አይደለም። ብልጥ ልጅ ያገኘውን እየበላ ያለቅሳል የሚለው ፖለቲካዊ ህዝብ ነው። ከበደል ከግፍ ተላቆ ነፃነት እኩልነትና ፍትሐዊነትን ማምጣት የሚለው ነገር አሁን እሳቸው በገለጹት አይነት ዘዴ የሚገለጽ አይደለም፣ ለፖለቲካ የሚሆን አይደለም ንግግራቸው። ሁለተኛ ኢሕአዴግ አልወደደላችሁም ብለዋል። እኛ ኢሕአዴግ የሚወደውንና የሚፈልገውን የምናደርግ ሳይሆን የኢትዮጵያ ህዝብ የምር ከአገዛዝ ወደ ዲሞክራሲ የሚሄድበትን ከዛሬ የተሻለ ህይወት የሚኖርበትን ነገን ተስፋ የሚያደርግበትንና ና መራጩን ህዝብ እና የኢትዮጵያን ህዝብ መነሻና መድረሻ ያደረገ ነገር ነው የምናደርገው። ከዛ በተረፈ ደግሞ ሁልጊዜም እንደምንናገረው ከአገዛዝ ወደ ዲሞክራሲ የሚደረግ ትግል ዋጋ እንደሚያስከፍል እናውቀዋለን። ዋጋ ባንከፍልና የፖለቲካ ውድድር ብቻ ሆኖ አማራጮች የሚመረጡባት ሀገር ቢኖረን ደስ ይለን ነበር። ነገር ግን እሳቸው እንዳሉት ኢህአዴግ የማይወደው ነገር ካለ እንደሚያጠፋው እናውቃለን። ይሄ እስከሚለወጥ ድረስ ግን እየወደቅን እየተነሳን ዋጋ እየከፈልን ኢትዮጵያ የእውነት ሀገር የፍትህ ሀገር፣ የእኩልነት ሀገር እስከምትወድ ድረስ በብዙ ውጣ ውረድ የተሰራ ሀገር ነው። እኛም በደረስንበት ትውልድ ውስጥ ለዛ የሚያስፈልገውን አስተዋጽኦ አድርገን ማለት ነው እንጂ ኢህአዴግ ወዶታል ጠልቶታል በሚል ነገር እንደማናረግ። ነገር ግን መሰረታዊ ሀሳባችን ነጻነት ለፍትሀዊ ምርጫ የሚለው ምርጫ ማለት በመሰረቱ ነጻነት ማለት ብዙ አማራጭ መኖር ማለት ነው። ስለዚህ ነጻነት ከሌለ ምርጫ የለም ማለት ነው። ሰዎች በነጻነት ሀሳባቸውን በፈለጉት ሁኔታ መግለጽ፣ በፈለጉት ሁኔታ መሳተፍ ካልቻሉ ምርጫ የለም ማለት ነው ነው ስለዚህ ነጻነት መኖሩ ምርጫ መኖሩንም የሚያሳይና ለህዝባዊ አስተዳደር ነጻነት ቅድመ ሁኔታ መሆኑን አውቀን ያ ነጻነት ካልተረጋገጠ ተቋማት ነጻ ካልሆኑ ዜጎች የመምረጥ መብታቸውን ተጠቅመው በነጻነት ካልመረጡ ፓርቲዎች በነጻነት ካልተንቀሳቀሱ ያው የተለመደው የስሙላ ምርጫ ስለሚሆን ያ እንዲቀየር ከኢትዮጵያ ህዝብ ጋር ሆነን ትግላችንን አጠናክረን እንቀጥላለን ማለት ነው እግዜር ይስጥልኝ ዶክተር ጫኔ ከበደ ኢዴፓ ስለሚከተለው ርዕዮተ ዓለምም ጠይቀዋል ጠያቂውና እች፣ አመሰግናለሁ ወይዘሮ ትዝታ። ምናልባት ኢዴፓ የሚከተለው ህይወት አለም ሊብራል መሆኑን ነው የጠቀሱት፣ ትክክልም ናቸው። ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን ማህበራዊ መሰረት አድርጎ የሚንቀሳቀስ ይመስለኝ ነበረ። ግን አሁን የሚከተለው ሊብራሊዝም ነው እንዴት ነው የሚለው የሊብራል ህይወት አለም ወይም ደግሞ የሊብረል ዲሞክራሲን ትርጉም ትንሽ የሳቱ ስለሚመስለኝ ነው። በታዳጊ ሀገሮች የሊብራል አስተሳሰብ እንደሚታወቀው ሊብራል ገና ያደገ አይደለም በተለይ በአፍሪካና በኢትዮጵያም ገና እየተጀመረ ያለ፣ አብዛኞቹ የተቃዋሚ ፓርቲዎች ወደ ኢትዮጵያ ይሄ አስተሳሰብ ቢመጣ ህብረተሰቡ የተወሰነ ለውጥ ሊያገኝ ይችላል፣ የግለሰብ መብቱ ሊከበርለት ይችላል። ከዚህ ከግለሰብ መብቱ በመነሳት የቡድንም መብቱንም ሊያስከብር ይችላል ከሚል እሳቤ ነው እንግዲህ ሊበራል ርዕዮተ ዓለም ወደ ኢትዮጵያ ይመጥናል ብለን ይዘን የገባ ነው። በመሰረቱ የኢዴፓ ማህበራዊ መሰረታችን ወጣቱ ክፍል ነው። ወጣቱ ክፍል በአሁኑ ሰዓት ከሀያ እስከ ሀያ አምስት ሚሊዮን የሚሆነው ወጣት ህዝብ በትምህርት ገበታ ላይ የሚገኝ ነው። ስለዚህ ከተወሰኑት አመታት በኋላ ኢትዮጵያ መካከለኛ ገቢ ያለው ህብረተሰብ ለመፍጠር የሚያስችላት በእውቀት የታነጸ የሰው ሀይል ይኖራታል የሚል ግምት አለን። ከዚህ አንጻር ሊብራል አስተሳሰብ ደግሞ መካከለኛ ገቢ ያለው ህብረተሰብ መፈጠርን ይፈልጋል። ስለዚህ ይሄ እስኪፈጠር ድረስ ማህበራዊ መሰረታችንን ከወዲሁ አንጸን መሄድ እንዳለብን የሊብራል አስተሳሰብን በወጣቱና በአጠቃላይ በሲቪል ሰርቪሱ ስም ውስጥም ይህንን አካትን መስራት የሚያስችለን ነገር ከተፈጠረ ዲሞክራሲው ያድጋል፣ የሃይማኖት ተቋሞችም ነጻነታቸውን ሊያገኙ ይችላል። আলো የትምህርት ተቋማት እና ሌሎችም እንደዚሁ ዴሞክራቲክ ተቋማት የምንላቸውም ገለልተኛ ሆነው የሚሰሩበትን መንገድ ፈጠር ይችላል የሚል ግምት አለ እና ምናልባት ገዥው ፓርቲ የሚለውን ነገር ለማንጸባረቅ የፈለጉ ይመስለኛል። ጠያቄው በተቃራኒው ነው። አሁን እያየ ነው ያለ ነው ኢትዮጵያ ውስጥ አቤታዊ ዴሞክራሲ ነው የሀብታሞች እየሆነ ያለው። ሊብራል ዴሞክራሲ ምናልባት የድሆች ማለት በሚቻልበት ደረጃ ላይ ነው ያለ ነው። ምክንያቱም ገና መሰረት ያልተጣለበት መካከለኛ ገብ ያለው ህብረተሰብ መፍጠር ያልተቻለበት ሂደት ስላለ ገና ይሄ ነገር ይመጣል ተብሎ ታስቦ የሊበራል ዲሞክራሲን መሰረት ከወዲሁ ህዝቡ እንዲያጣ ማድረግ ተገቢ ያለመሆኑን መግለጽ እፈልጋለሁ። እሺ አመሰግናለሁ። ዶክተር ጫኔ ከበደ ኢዴፓ ምን ያህል አባላት እንዳሉት ምን ያህል ደጋፊዎች እንዳሉት ሊገልጹልን ይችላሉ? ጥሩ ጥያቄ ነው። በመሰረታዊነት ግን የህብረ ብሔራዊ ፓርቲ እንደመሆናችን መጠን በሁሉም የአገሪቱ ክልሎች ላይ አባላት እና የማስተባበሪያ ቻፕተሮች እና ጽህፈት ቤቶች እንዳሉ ልገልጽልሽ ይፈልጋለሁ። ግን አሁን ለጠየቅሽኝ ጥያቄ በአሀዝ ደረጃ የሚገለጽ ግን ስታትስቲክስ የተሠራ ነገር በአሁኑ ሰዓት የለኝም እ አመሰግናለሁ ወደ ቀጣይ ጥያቄ ሊሄድ ለኢንጂነሪ ይልቃል ነው የመጣው ይሄ ጥያቄ የሰማያዊ ፓርቲ አደረጃጀትና ያነገበው ዓላማ ህዝብን ከጎኑ ለማሰለፍ የሚያስችል ነውን? ይላል ይህን ጥያቄ የማቀርበው ሰማያዊ ፓርቲ በህትመት ውጤታቸው፣ በሰልፎቻቸውና በስብሰባዎቻቸው የህዝቡን ከነሱ ጋር አብሮ አለመሰለፍ ከፍርሃት ጋር አያይዘው ከሚገልጹትና ወደ ዘለፋ ያጋደለ ትችት በህዝብ ላይ ከሚያሰሙት ፓርቲዎች አንዱ ስለሆነ ነው ይላሉ። ጠያቂው ቀደም ሲል ጥያቄያቸውን ያነበብኩት አቶ ግዛቸው አበበ ናቸው። ቄላኩልንና ለዚህ ምን መልስ ይሰጣሉ ኢንጂነር ይልቃል? አይ ይሄ ሀሳብ በመሰረቱ ከየት እንደተገኘም አላውቅም። ሰማያዊ ፓርቲ እንደውም የህዝብ ጥያቄዎች በተነሱ ጊዜ ሁሉ አስቀድሞ የህዝብን ጥያቄ አንግቦ በመነሳት የታወቀ ፓርቲ ነው። ዜጎች በተፈናቀሉ ጊዜ፣ የእምነት ነጻነት መብታቸው በተነፈገ ጊዜ፣ በእስር ቤት ባሉ ሰዎች ላይ የሰብአዊ መብታቸው አያያዝ ችግር ውስጥ በወደቀ ጊዜ፣ በስራ አጥ ወጣቶች፣ አጠቃላይ የህዝብ ችግር ናቸው በተባሉትን ነገሮች ሁሉ ጥያቄ አድርጎ በመነሳት የሚታወቅ ፓርቲ ነው እንጂ ህዝብን በመዘለፍ የሚለው ያለው ብዙዎችም የሰማያዊ ፓርቲ አመራሮች ሀገራቸውን ታሪክ የሚያከብሩ ህዝባቸውን አክብረው የሚወዱ እንደዚሁም ደግሞ በሀይማኖትም ና በኢትዮጵያዊ ስነ ምግባር የታነሱ ጣቶች ና ጥልቅ የሀገር ፍቅር ያላቸው ሰዎች ናቸው። ና ይሄ ነገር አንድም ቦታ ተንጸባርቆ አያውቅም። ሰማያዊንም መሪዎችንም ሆነ አጠቃላይ የድርጅቱን ሀሳብ የማይወክል ና ትክክለኛ ያልሆነ አስተያየት ነው። ወይዘሮ ትዝታ አመሰግናለሁ። ኢንጂነር ይልቃል፣ በእናንተስ በኩል ምን ያህል አባል ምን ያህል ደጋፊ እንዳላችሁ ሊገልጹልኝ ይችላሉ በመጨረሻ እንደ በአገር አቀፍ ደረጃ አሁን ሰማያዊ ፓርቲ በፍጥነት እያደገ ያለ ፓርቲ ነው። በተለይም ከቅርብ ጊዜ ወዲህ በሌሎች በመኢአድና በአንድነት በኩል በምርጫ ቦርድ የተደረገው ነገር ቅር እያሰኛቸው ብዙዎች የእነዚህ ፓርቲ አባላት የነበሩት ሁሉ እስከታች መዋቅር ድረስ ሰማያዊን በይፋ በመዋቅር ደረጃ እየተቀላቀሉ ነው። በውጭ ሀገርም ያሉት እንደዚሁ የእነዚህ ፓርቲዎች ደጋፊ የነበሩት ሰማያዊን እየደገፉ ነው እና እድገቱ በጣም ፈጣንና ተለዋዋጭ በመሆኑ ቁጥሩን ይሄን ያህል ነው ብዬ በዚህ ደረጃ ላስቀምጥልሽ ትንሽ ቢቸግረኝም በፍጥነት እያደገ ያለና የብዙ ኢትዮጵያውያን ተስፋ የሆነ ድርጅት እንደሆነ ይሰማኛል። በአንጻሩ ግን ይህንን የኢትዮጵያ ሕዝብ በጣም ውስብስብ ችግሮች አሉ። ብዙ ውጣውረድ አለ። ይህንን የሚመጥን አመራር ለመስጠትና በረጋና በረጋ እና በሰከነ ሁኔታ ተደማሪ የሆነ ውጤት ለማምጣት በጥንቃቄና በጥበብ ከትትና በሚመለጭ ፍርሀት በአስተዋይነት ትግሉን ለመምራት ሰማያዊ ፓርቲ ቆርጦ የህዝብ ፓርቲ ለመሆን የተነሳ ፓርቲ መሆኑን ማረጋገጥ እችላለሁ። በፍጥነት ከማደጉ የተነሳ ግን የአባላቱና ደጋፊውን ቁጥር በዚህ ደረጃ ለመናገር እንዳላጋንንም እንዳላሳንሰውም ስለምፈራ ቁጥሮ የለኝም። ወይዘሮ ትዝታ እሺ። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት፣ የኢትዮጵያን ዲሞክራሲያዊ ፓርቲ ፕሬዝደንት ዶክተር ጫኔ ከበደ በትዕግስት የአድማጮቻችንን ጥያቄ ስለመለሳችሁ በፕሮግራማችንም ስለተሳተፋችሁ አመሰግናለሁ። ለተሰጠን እድል አመሰግናለሁ። ወይዘሮ ትዝታ እግዚአብሔር ይስጥልኝ። አሜን። ደህና ዋሉ።